አቶ ነሲቡ ስብሀት የኢያትውልድ ተቋም መስራችና ሰብሳቢ ኢያ ትውልድ ጁላይ አምስት ዘጠነኛ አመቱን ያከብራል የዘጠነኛ አመት በዓል አከባበሩ ምን ይመስል ነበር እንዴት አከበራችሁት በቅድሚያ ከአውስትራሊያ አቶ ካሳሁን ይህን ኢንተርቪው እንድናደርግ በመጋበዝህ በጣም አመሰግናለሁኝ። እንደተለመደው ከዚህ በፊትም በየአመቱ ቦታ ላይ በምናደርገው ዝግጅት ላይ ሁሌም ትጋብዛን፣ አለ ጊዜ ይስጥልን እላለሁ። ያ ትውልድ ተቃውን የተመሰረተው በኢትዮጵያ አቆጣጠር ሰኔ ሀያ ስምንት ሁለት ሺ አራት ሲሆን በነጮቹ ደግሞ ጁላይ አምስት ሁለት ሺ አስራ ሁለት አመተ ምህረት ነው። እንግዲህ አሁን ዘጠኝ አመት ሆኖታል። ይህን ዘጠኝ አመቱን ያከበርነው በጊዜው ካለው የኮቪድ ወረርሽኝ አንጻር ግጽ ቀለል ቢልም በዙም ውይይት ነው ዝግጅቱን ያደረግነው። እንግዲህ በሀገር ቤትና በውጭው ዓለም ካሉ ተጋባዥ እንግዶች ጋር ነው በጋራ ያከበርነው። በዚህም መሰረት ከሀገር ቤት ወደ አስራ ሶስት የሚሆኑ የእንኳን አደረሳችሁ መልእክት የሚያቀርቡ ከተለያየ ድርጅት ተቋማት እና በግለሰብ ደረጃ የቀረቡ እንግዶች ነበሩን። ከውጭው ዓለምም እንደዚሁ ወደ አስራ ሶስት የሚሆኑ ከግል ከድርጅትና ከአንዳንድ ተቋሞች እንዲሁም ከአባላትም በቅርብ ጊዜ ከተቀላቀሉም ከደጋፊዎቻችን በዚህ መልክ እንኳን አደረሳችሁ መልእክታቸውንና የድጋፍ ትብብራቸውን ለማድረግ ተጋበዙ እንግዶች ነበሩ። በወቅቱ እንደ ክብር እንግዳም ያቀረብናቸው አሉ። በቅርቡ ከዚህ ዓለም በሞት የተለዩትን ሊቀ ሊቃውንት ፕሮፌሰር ጌታቸው ኃይሌን በክብር እንግድነት አስቀምጠናል። በቅርቡ አሁንም የተለዩን የታወቁት ክቡር ከመሌ እምሩ ወልዱ ናቸው። እሳቸውንም አስታውሰናል። ከዛ ተረፈ የነበሩ ሜክሮል እንግዶች ወይዘሮ አሰብለፈች አደራ ማዘር በማለት የምትታወቀዋ አንጋፋዋ የአፓባል የነበረችው፣ ከዋሽንግተን ዲሲ አምባሳደር ታደረች ሀይለ ሚካኤል፣ ዳኛው ማነው መጽሐፍ ደራሲ እና አቶ ደረጀ ሀይሌ የአርት ቲቪ በነገራችን ላይ አዘጋጅ ነበሩ። ከነኝ እንግዲህ በአንዳንድ ምክንያት እንደው ያልተገኙ የኔትወርክ ችግርም ከሀገር ቤት ችግር ፈጥሮብን ካልሆነ በቀር አብዛኞቹ ተገኝተዋል። በዛ መልክ ነው የጀመርነው። በቀጣይነት ከያ ትውልድ ተቋም ሊቀመንበር ከራሴ መልእክቶች ተላልፈዋል። በዚህ መልእክት ላይ ዋናው ያተኮር ነው በተለይ የድርጅቱ ዋና መነሻ ዓላማዎች ላይ ትኩረት በመስጠት ይሄንን ነገር አጠናክረን የምንጓዝበትን ለመጥቀስ ነው። ያው ከነ እንደ ትንሽ እንትን ልበልና የትውልድ ተቋም አላማዎች የትውልድ ትውልድና የኢትዮጵያን ትግል ታሪክ መረጃ ማሰባሰብ ለትውልድ መታሰቢያ ሀውልት፣ መንገዶች፣ አደባባዮች ወዘተ ማቆምና ማሰየም በትግሉ የተጎዱ የትውልድ አባላትና ቤተሰቦችን የሚደርሱ የህብረተሰባችን ጉዳት ላይ ቀዳሚ ሆኖ ለመገኘት ደግሞ ይሄ ነገር ቀጣይነት ትውልድ ተሻጋሪ እንዲሆን ያ ትውልድ ላይ የደረሰው ጭፍ ጨፋ፣ መከራ ዳግም እንዳይደገም ከምናደርገው ጥረት በአሁኑም ትውልድ ሆነ በመጪው ትውልድ የሰብአዊ መልኩ ጭፍጨፋና መከራ እንዳይከሰት የተቋም ተከላካይ ተከታታይ እንዲሆን እና የደረሰበትን የሚያገኘውንም መረጃ ለህዝብ በማቅረብ ማሳወቅ፣ ከዚህ ጋር እንታይዘው ከማንኛውም ድርጅትና መንግስት ጋር ችግሮችን ለማቃለል መግባባት እንዲፈጠር እነኝህን ሁኔታዎች ሰብአዊ መብቶች እንዲከበሩ ይጥራል። በፖለቲካ ድርጅቶች መካከል ልዩነቶችን፣ ቅራኔ አፈታትን በመጠቀም የራሱን ድርሻ እንዲወጣ ያደርጋል። እነኝህን መሰረት በማድረግ ነ ይህንን ይበልጥ ትኩረታት ሰጥተናል። ከዚህ ደግሞ ያው የዛሬ ዘጠኝ ዓመት የተመሰረተው ያ ትውልድ ዶት ኦርግ የሚለው ድረገጻችን በአሁን ጊዜ በሰፊው በጥሩ ሁኔታ የተዘጋጀ ነው። በአማርኛም ክፍል አለው፣ የእንግሊዘኛም ክፍል አለው። ይሄ በተለይ በዛ ጊዜ የተሰዉ ሰማዕታት ወንድም እህቶቻችን ወገኖቻችንን ዋልታ ያደረገው ይህንን ይበልጥ በማጠናከር እንደሚገባ በተለይ የተሰዉ ወገኖች ስም ዝርዝር አሁንም ፎቶዋቸው በደንብ እንዲካተት የማድረግ ኃላፊነት እንዳለብን እነኝን ሁኔታዎች ትኩረት ሰጥተን አቅርቤ ያለው በወቅቱ ከዚህ ጋር ደግሞ የተያያዙ እንደ አንዳንድ ሁኔታዎችን ገጻቸው በተለይ በሀገር ቤት በአሁን በቅርብ ትውልድ በጎ አድራጎት ድርጅት እራሱን የቻለ አካል ተቋቁሞ ቢሮም ይዟል። በቅርቡ ያስመርቃል ብለን ተስፋ እናደርጋለን። ያ ትውልድ ድርጅት ራሱ የሚችሎ በቦርድ አመራር እየተዋቀረ የራሱ ስራ አስኪያጅ ጸሐፊና ሂሳብ ሹም ያለው ነው። ይህንን ተቋም ይበልጥ ተጠናክሮ ሀገር ቤት ምድር ላይ የሚፈለጉትን ተግባራቶች በተለይ በየአዲስ አበባም ሆነ በየክፍላት ሀገሩ ገና ያልተገኙ መረጃዎች አሉ። ይህንን የዛ ትውልድ ቤተሰቦች ላይ በቅርብ ርቀት በመገኘት በማናገር በማሰባሰብ የበለጠ ዳታ ቤዛችንን የምንሰበስበው መረጃዎች ለማጠናከር ትኩረት እንዲሰጠ ነው ከዚህ ጋር እንግዲህ እነኝህን ተግባራዊ ለማድረግ እርግጥ የገንዘብ፣ የቁሳቁስ፣ የሰው ትብብርን ይፈልጋል። ይሄ ትብብር ደግሞ ከግለሰብ አንስቶ ከተለያዩ ድርጅቶች አንስቶ በመንግስት ደረጃም ትብብር የምናገኝበትን እገዛ እንጠይቃለን። ትብብር እንዲደረግልን እንሞክራለን እና በትናንትናውም በበዓሉ ላይ የተገኙ እነህ ታዳሚዎች ከተለያዩ ወገን የመጡ ከተለያዩ ድርጅቶች የመጡ ይህንን እስከዛሬም የተሰራውን አድናቆታቸውን በመግለጽ እንኳን ደስ ያላችሁ እንኳን አደረሳችሁ መልእክታቸውን በማሰማት በቀጣይነት በተቻለው አቅም ተባብሮ ይሄ የትውልድ መሰባሰቢያ የተለያየ የፖለቲካ አቋም ቢኖረንም በፖለቲካው ልዩነት ቢኖረንም በቀንድም ቢኖረን በተለይ በዛ ትውልድ ስም የነበረው ከፖለቲካው አኳያ ይሄ ባለ ልዩነት ላይ ሳናተኩር ይሄ የጋራ መሰባሰቢያ በአንድ ጥላ ስር ሆነን የትውልዱን ታሪክ ለትውልድ ለማስተላለፍ ዘግበን ለማስቀመጥ በካለው የድረ ገጹ ዶክመንት በተጨማሪ ይህን ነገር በላይብረሪ መልክ ያ ትውልድ ላይብረሪ ተከፍቶ ዶክመንቶቹ በወረቀት፣ በመጽሐፍ፣ በፊልም የተሰሩት ሁሉ በማቀናበር የዚህ አይነት ሰፋ ያለ ፕሮጀክት በመጀመር እነኝነኝ አይነት ሁኔታዎች እንዲሰሩ ያግዛል። እነህ ላይ ነው እንግዲህ ትኩረት በመስጠት ይበልጥ የተነበረው ውይይት አቶ ካሳው፣ ባለፉት ዘጠኝ አመት የትውልድ በተለይ ዋነኛ አስተዋጽኦች ናቸው ወይም ስኬቶች ናቸው የሚባሉ ምን ነበሩ? ምን ተግዳሮቶችስ ገጥሞታል? ዘጠኝ አመት ጉዞችን እውነት ለመናገር በጣም በጥቂት ግን ጠንካራ ወገኖች ስራ የተጓዘ ነው። ዘጠኝ ዓመት ድረስ ይህንን ተቋም እንደው በዛሬ ጊዜ በተለያዩ ተቋሞች ሆነ ድርጅቶች ሰው ተከፋፈሉ፣ ተለያዩ፣ ተጣሉ የዚሁ አይነት ወሬ ሳይሰማበት እዚህ የደረሰ ነው። ይሄ ደግሞ አንዱ ምንድን ነው። በምንም መንገድ ይሄ ተቋም ከፖለቲካ አቋም ነፃ ገለልተኛ ሆኖ እርግጥ የተሰባሰበው ኃይል አገሩን ይወዳል፣ ህዝቡን ይወዳል፣ ሰንደቅ አላማውን ያከብራል። ከዛ ግን እንደ ፖለቲካ ድርጅት የተንቀሳቀሰ ስላልነበር ለልዩነት በር አልከፈትንም። በጋራ አላማ ላይ ነው የተሰባሰብ ነው። በታሪካችንን በማሰባሰብ በዚህ ረገድ ከባዱን ስራ የሰራ ነው። መረጃዎች ማሰባሰብ እነኝን መረጃዎች ወደ ድረ ገጹ በመክተት በዲጂታል መልክ ማንም በየትኛውም ዓለም እንዲመለከተው በማድረግ የተማዕታትን ፎቶ እና ምስል ማካበት በቅርቡ እንደውም ደግሞ ከሠራ ናቸው። በደርግ ጊዜ ይወጡ የነበሩ ከአስራ ዘጠኝ መቶ ስልሳ ሰባት አመተ ምረት በተለይ ከስልሳ ስድስት ማለት ይችላል ጀምሮ እስከ አስራ ዘጠኝ መቶ ሰባ ሁለት አመተ ምረት በተለይ የነበሩ የወቅቱ ጋዜጣዎች እራሳቸው የአዲስ ዘመን ጋዜጣ፣ ኢትዮጵያን ሄራልድ የዛሬቱ እነህ እራሳቸው መረጃ ናቸው። ብዙ አዋጆችን ይዘዋል። ብዙ የርሸና የግድያ ዜናዎችን ይዘዋል። ትልቅ መረጃዎች ሲሆኑ ለናሙና ያክል የአስራ ዘጠኝ መቶ ስልሳ ዘጠኝን ከመስከረም አንድ ጀምሮ እስከ ጳጉሜ አምስት ድረስ ያሉት የየቀኑን አርካይቭ የስልሳ ዘጠኙን እንደ ሞዴል ከተን በጣም ትልቅ ስራ ነው አቅርበናል ይሄ እነኛን ጋዜጦች ምን አውጥተው ነበር ለማየት በቀላሉ የሚታዩ ናቸው። ከዛ ደግሞ ሰፊ ምርምር ሊያደርግ መጽሐፍ ሊጽፍ ለጥናት የሚጠቀም ሰው እነኛንም መጠቀም ይችላል። በተጨማሪ ደግሞ እነኛን ምክንያት በማድረግ ቀጥታ የቱም ጋዜጣ የመቼውን ቀን ሪፈር እንደ መረጃ ሊጠቀም እንደ ዋቢ ሊጠቀም እንደሚችል ቀጥተኛ ጠቋሚ ነው። እነኝን አይነት ስራዎች ሰርተናል። በሌላ በኩል ደግሞ እርግጥ የነበሩብን ችግሮች አንዳንድ የተለያዩ ድርጅቶች አሁንም በጊዜው የነበሩ ዶክመንት እንዲሰጡ በተቻለ እየተጣርን ነው፣ ግን አሁንም ለማግኘት እየሞከርን ነው። ምክንያቱም በዚህ የአቱ ል ስንል በኛው በያፓ ላይ ብቻ እንዳንጣጠር በዛ ጊዜ የማይሶን አካሎች አሉ። የደርግ ክፍል አለ። የተለያዩ በዛ ጊዜ ያሉ በትውልዱ ጊዜ ያሉ እንደ በዘር ድርጅትን ብንሄድ ዋ ቴሻቢያ እነህ ሁሉን እንትኖች መረጃዎች ናቸው። እኛ መረጃዎቹን እንደ አንድ ላይብረሪ እናስቀምጣለን። ያንን መረጃ ተገን በማድረግ ለውይይት ለመጽሐፍ ለማንኛውም የሚያደርገው ትውልድ ነው። አዲሱ ትውልድ፣ የአሁኑ ትውልድ ወደፊት በአካዳሚክ ደረጃ ትምህርት ሊሰጥበት፣ ምርምር ሊሰጥበት እኛ እንደ አንድ ላይብራሪ መረጃውን ማስቀመጥ ስለሆነ ከዛ ከዛ የሚገኙትን መረጃዎች ለማሰባሰብ እየጣርን ነው። ከዚህ ጋር ተያይዞ በተለይ ባለፈው ሶስት ዓመት ኢትዮጵያ ውስጥ እየተመላለስን ነበረ። እኔ በተለይ ተመላልሻልህን ጉዳይ በተመለከተ ሀገር ቤት ለመያዝ ቦታ ለማድረግ በምናደርገው በዚህ በዚህ የተለያዩ ተቋማት ጋር ሄደናል። ለምሳሌ የአዲስ አበባ ዩኒቨርሲቲ፣ የብርሃንና ሰላም ድርጅት፣ የሆመ ዘክር የምንለው የድሮ እንደገና በከፍተኛው ፍርድ ቤት በነኝነኛ አካባቢ የተለያዩ የዛ ዘመን መረጃዎችን እንዲሰጡን ጋዜጦች፣ በከፍተኛው ፍርድ ቤት የቀሽብር ዶክመንቶች አሉ፣ እነኝነኝ ትብብር እንድናገኝ በአዲስ አበባ ዩኒቨርሲቲ ዶክመንቶች አሉ፣ ትብብር እንድናገኝ እና ቀናንት ነው የተሰጠን። ግን ሁሉም ምንድን ነው ህጋዊ መሰረት ተይዞ አገር ቤት ቢሮ ተከፍቶ ለመነጋገር የሚያመቸው በዛ መልክ ስለሆነ ከዚህ ያንን እንደተጨረሰ ጉዳዩን በደንብ የምናንቀሳቀሰው ቃል ገብተውልን። አሁን እንግዲህ ባገኘነው እድል መሰረት እነኚህ ቀጣይ ሂደቶች እየቀጠሉ በተለይ መረጃ የማሰባሰቡ ሁኔታ በከፍተኛው መልኩ ለማጠናከር እንሞክራለን። በእነኝ እንግዲህ ሂደቶችም ያው እንደ ቅድምም እንዳደረግኩ የአቅም የገንዘብ የሰው ኃይል እነኝ እነኝ ችግሮች ቢገጥሙንም ተወጥተናቸዋል። ይህንን ነው የምለው። እንደሚታወቀው ኢህአፓ በተለይም በዘንድሮ የኢትዮጵያ ሀገር አቀፍ ምርጫ ላይ ተሳታፊ ሆኗል። አገር ቤት ውስጥ የገባው ኢህአፓ ድርጅት ይሄ የራሱ አንድ ታሪካዊ ክስተት ነው። በዘንድሮ ትውልድ ልብና አእምሮ ውስጥ ኢህአፓ በምን መልክ ወይም የዛን ወቅት የነበሩት አጋዮች ያ ትውልድ በምን መልክ እንዲቀረጽ እንዲታወስ ነው የምትሹት? ጥሩ ጥያቄ ነው። በአንድ በኩል ኢህአፓ በሁለተኛ መንገድ ደግሞ ያ ትውልድ ነው የሚለውን ስናየው እርግጥ የምታየው በጣም ከፍተኛ የስም ማጠልሸት ዘመቻ፣ ከፍተኛ መጥፎን እንደው አዎንታዊ ሳይሆን አሉታዊ ጎኑ እንዲንጸባረቅ የተደረገ ነው በወጣቱ ዘንድ ተደርጓል። በጣም ትልቅ ቅስቀሳ ተደርጓል። ያ ትውልድ አጥፊ እንደነበረ ራሱ የተባላ ትውልድ እንደነበረ እነኝ እነኝህን ሁኔታ ራሱ በሱ የተጨራረሰ ትውልድ እነኝህ ናቸው ጎልተው ያሉት እና እነኝህን ማደስ ያስፈልጋል። ይሄ ኢህአፓ በዛ ጊዜ ከነበሩት እንቅስቃሴዎች በፓርቲነት አንጋፋ ሆኖ የኢትዮጵያ ሕዝብ በፖለቲካ ያደራጀ ለመብት ለዲሞክራሲ መብት ለሕዝብ መንግስት ያደራጀ ነው። እንደገና ያ ትውልድ የምንለውን ደግሞ ስንመለከት በጊዜው በነበረው የአፄ ኃይለ ሥላሴ አገዛዝ በዛሬ መነጽር ሳይሆን በወቅቱ ስናየው የነበሩት ችግሮች በዛ ጊዜ የነበረው የመሬት ስሪት አላግባብ በተወሰኑ የመኳንንቱና መሳፍንቱ እጅ መያዝ፣ የረሃብ የመፈናቀል፣ እነኝህ ተግባራት ጠቅላላ ኢትዮጵያ ወደ ኋላ ቀር በፊውዳል ወይም በባላባት አገዛዝ ስር ተቀፍድዳ እድገት አላሳያለች ያለች እነኝህ ሁኔታዎችን ለውጥ ይሻ ነበር። ያ ለውጥ የነኝ ጥርቅሞች የህዝብ ብሶት በጊዜው ሲፈጥር እንቅስቃሴው ህዝባዊ የምንለው ለዚህ ነው። በሚመጣ ጊዜ ያ መሪ ሀይል ስለሌለው ኢህአፓም የተፈጠረው ከዛ ህዝብ ውስጥ ነው። ያ ትግል ነው የፈጠረው። እንደገና በጊዜው ያው የደርግ የምንለው ስልጣን ይዞ እና እኛነኛ ሁኔታዎች የሚገጥም ያ ትውልድ በአጠቃላይ መሰረታዊ የሆነውን ንጉሳዊ አገዛዝ የሜራ ትሪትን እነኝን አጠቃላይ የቀየረ ኃይል ነው። በህዝብ ኃይል በህዝባዊነት ከህዝብ አመት ጋር የቀየረ ትውልድ ነው። ከዛ በኋላ ትውልዱ የሄደበት አቅጣጫ ልክ ነው አይደለም፣ ምንንጦና ይሄ ብቻ ተጠቃሽ ያደርገዋል። በጊዜው ደግሞ ያነሳቸው ጥያቄዎች የአፓንም ብንወስድ መሰረታዊ ጥያቄዎች ናቸው። የዲሞክራሲ መብት፣ ዝ መንግስት ጥያቄ፣ እነኝህን ይዞ የተግለ ያታገለ ነው። በጊዜው በነበረው የደርግ ከባድ ምትና እንቅስቃሴ የተነሳ ያው ትግሉ ኮላሽም በዛሬ ጊዜ ደግሞ አሁን ስንመለከተው እነኚህ ትውልዱንና ድርጅቱን አጥፊ አድርጎ የሚደረገውን በአጠቃላይ ትውልዱ በዚህ መልክ አልነበረም። እነኝ እነኝ ናቸው የሚለውም በመረጃ መልክ በጊዜ የወጡ የነበሩ የነበረውን አካሄዱን ታሪኩም ለውይይት ለፓናል ዲስከሽን በጽሁፍ ያሉትን በማቅረብ የተሰሩትንም ጥፋቶችንም በማመን ትክክለኛው ገጽታውን የሚያትውልድ እንዴት ሀገሩን ይወድ እንደነበር ለሰንደቅ ዓላማው እንዴት ሟች እንደነበር ለሕዝቡ እንዴት ተቆርቋሪ እንደነበር መሬት ለአራሹ ሲል የመሬት ባላባት ልጆች ናቸው በአብዛኛው የተሳተፉ። እንደዚህ አይነት ሁሉ እንዳሉ ማሳየት እንደዚህ አይነት ሁኔታዎችን የተማረው ክፍል ደግሞ ምንም ቢሆን አገሩን ወዳድ እንደነበረ ለማሳየት አሁን ባለውንትን የአፓም አገር ቤት የሚንቀሳቀሱ ወገኖች የያፓው ያለውንትን ብዙ ፈተና እንደሚኖርበት ይገባኛል። ምክንያቱም ይሄንን ስሙን ማደስ ይጠይቅበታል። ይሄ ስም ደግሞ በአንድ የሚታደስ ባይሆንም በሂደት ምን በሚሰራ ጥንካሬ ይታደሳል ብዬ እገምታለሁ። በዚህ ጉዳይ ላይ ደግሞ ሀገር ቤት የገቡትና አሁን ለምርጫ እየተንቀሳቀሱ ያሉት ምንም ቢሆን ምንም ኢያፓ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ የሚለውን ስም በማስተዋወቅ ራሱ በዚህ መብቃት ራሱ ቀላል አይደለም። ይህንን ነው ደግሞ ኢአፓ ስንል እውነት ኢአፓነት ውስጥ ብቻ ሰ አላማው ነው ዓላማው እስከሆነ ድረስ የአፓይዟቸው የተነሱ ጥያቄዎች ዛሬ እውን ተመልሰዋልን ብለን ስንል አሁንም አታጋይ ናቸው። ያንን አላማ አሁንም ይኸው ስለሆነ ነው የሚታገሉበት እና ከዚህ አንጻር ፈተናዎች ጊዜው ትንሽ እንደ ለነሱ ያደላም ባይሆንም በአጠቃላይ ደግሞ ለያ ትውልድ አሁን የኛ ሀገር ቤት መግባት ይሄንን ነገሮች እንቀርፋለን ብለን ለምን ነው የምንሞክረው ትክክለኛውን ገጽታ ትውልዱ በተለይ እንዳይደናገር እንዳይምታታ ትክክለኛውን መረጃ እንዲያገኝ በተቻለ እዛው ጎኑ ሆነን እነኝን ጥረቶች እናደርጋለን ይህንን ደግሞ አቅጣጫ በደንብ እናሳውቃለን ብለን ነው የምንገምተው ይህን ነው የምለው አቶ ነሲቡ ስብሀት ያ ትውልድ ተቋም መስራችና ሰብሳቢ ስለ ቃለ መለልሱ እናመሰግናለን መልካም ዘጠነኛ አመት ክብረ በዓል አቶ ካሳሁን በእውነቱ ይህን እድል ስለሰጠኝ እጅግ በጣም አመሰግናለው ወደፊት ትብብርህ እንደማይለየን ተስፋ አደርጋለሁኝ። አገራችንን፣ ህዝባችንን ኢትዮጵያ እግዚአብሔር ይጠብቅልን። ሁሉም ነገር ሰላም ያደርግንልና እኛም በሰላም ለመንቀሳቀስ ያብቃን እላለሁ። አመሰግናለሁ። ኢትዮጵያን እግዚአብሔር ይጠብቃት። እግዚአብሔር ይስጥልኝ።